የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፈው የዛሬ ሰኞ መጋቢት 19 2014 ዓ ም ምሽት ዝግጅታችን ጀመረ። የኢትዮጵያ መንግስት የሰብአዊ እርዳታ ለማድረስ ሲባል ግጭት እንዲቆም የተናጠል የተኩስ ማቆም ውሳኔ ይፋ ቢያደርግም እስካሁን ወደ ትግራይ ክልል የገባ ምንም አይነት እርዳታ እንደሌለ የክልሉ መንግስት አስታወቀ። ነመጋለ ነርቢት ይባላል፣ እነ በርሃለ አባላ፣ እነዚህ በእነሱ ቁጥጥር ስር ነው ያሉት። ይሄ ደግሞ በዋናነት እርዳታው የሚሄድበት አስፋልት መንገድ ላይ ነው ያለው። ይህን መልቀቅ አለባቸው። ይህን ሳይለቁ እርዳታ መንግስት አላቀረበም ብሎ ኮምፕሌን ማቅረብ የሚችሉበት ምንም አይነት ግራውንድ የለም። ጉዳዩን አስመልክቶ ምላሽ የሰጡንን የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ናቸው ቀደም ሲል የሰማችኋቸው እነ መጋለ እነ ርቢት ይባሉ እነ በረሃለ በዓላ፣ እነዚህ በእነሱ ቁጥጥር ስር ነው ያሉት። ይሄ ደግሞ በዋናነት እርዳታ የሚሄድበት አስፋልት መንገድ ላይ ነው ያለው። ይህን መልቀቅ አለባቸው። ይህን ሳይለቁ እርዳታ መንግስት አላቀረበም ብለው ኮምፕሌን ማቅረብ የሚችሉበት ምንም አይነት ግራውንድ የለም። ሚኒስትሩ ሚኒስትር ዶክተር ለገሰ ቱሉ በሰጡን ምላሽ ዙሪያ አስተያየታቸውን ክልሉን በመወከል የሰጡትን የፕሮፌሰር ክንዲያ ገብረ ሕይወትን ያናገርናቸውን ጨምረን በዛሬው ምሽት ይዘናል። ሰላም ጤና ይስጥልኝ። እንደምናመሻችሁ የተከበራችሁ አድማጮች። የምሽቱ አስተናጋጃችሁ ስመኝሽ የቆየነኝ። ብርሃን ኃይሉ ከስቱዲዮ ታቀናብርልናለች። በምስልና ድምፅ ቅንብር ሲሳይ አሸናፊና ግርማ ደገፋ እንዲሁም የዌብና የ ለማህበራዊ ድረገጽ ፕሮዲውሰራችን አበባየው ገበያው አብረውናሉ። የፕሮግራሙ ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አምሃሪክ ላይ በቀጥታ መከታተል ትችላላችሁ። እስከ ምሽቱ አራት ሰዓት ድረስ አብረናችሁነን። እናንተም አብራችሁን ቆዩ። አሁን በቅድሚያ የሰዓቱን ዋና ዋና የዓለም ዜና እናስደምጣችሁ። ጤና ይስጥልኝ፣ እንደምናመሻቸው አድማጮች። የምሽቱን ዜና የማሰማችው ቆንጂት ታዬ ነኝ። ከሩሲያ ጋር በሚካሄደው አዲስ ዙር የሰላም ንግግር የሀገራቸው ቅድሚያ ትኩረት ሉዓላዊነቷ እና የግዛት አንድነቷ እንደሚሆን የዩክሬን ፕሬዚደንት ቮሎዲሚር ዜሌንስኪ አስታወቁ። ዜሌንስኪ ትናንት እሁድ ምሽት ሲናገሩ የእኛ ፍላጎት አሁኑ ሰላም እንዲሰፍን ነው ቱርክ ውስጥ ፊት ለፊት ለመነጋገር እድሉ አለ፣ አስፈላጊም ነው። ያ መሆኑ መጥፎ አይደለም። ውጤቱን ደግሞ እናየዋለን ብለዋል። ትናንት ቀደም ብሎ ዜሌንስኪ ለሩሲያውያን ጋዜጠኞች በሰጡት ቃል ዩክሬን በሶስተኛ አካል ዋስትና የምታገኝ ከሆነና ሕዝበ ውሳኔ የሚሰጥበት ከሆነ ገለልተኛ አቋም መያዝን እንደ የሰላም ስምምነት አካል ትቀበላለች ብለዋል። ቱርክ ለዩክሬን የጸጥታ ጉዳዮች አንዷ ዋስትና ሰጪ ወይም ተያያዥ ልትሆን እንደምትችል አንድ የፕሬዚደንት ዘሌንስኪ አማካሪ መናገራቸውን ሮይተርስ ጠቅሷል። ይሄኛውን ዙር ድርድር የምታስተናግደው ቱርክ ነች። የቱርክ ፕሬዚደንት ረቸፕ ጠይብ ኤርዶዋን ትናንት የሩሲያ ፕሬዚደንት ቭላዲሚር ፑቲንን በስልክ አነጋግረዋቸዋል። ተኩስ ማቆም እና ተጨማሪ ሰብአዊ ረድኤት እንደሚያስፈልግ ኤርዶዋን አጥብቀው አሳስበዋቸዋል ብሏል ጽህፈት ቤታቸው። ሩሲያ በዩክሬን ላይ የፈጸመችው ወረራ ከ10 ሚሊዮን በላይ ዩክሬንያውያንን ከመኖሪያቸው ማፈናቀሉንና ከ 3 ነጥብ 8 ሚሊዮን በላዩ ከአገር ውጭ መሰደዳቸውን የተባበሩት መንግስታት ድርጅት ተናግረዋል። በሩሲያ በተያያዙ የዩክሬን አካባቢዎች ባሉ የሩሲያ ኃይሎች ሁናቴ ላይ ይህ ነው የሚባል ለውጥ እንዳልታየና ወደፊት መግፋት ባለመቻላቸው ሞራላቸው መነካቱን የብሪታንያ የመከላከያ ሚኒስቴር አመልክተዋል። ሩሲያ ጠቀም ያለ ድል ባገኘችበትና ወደቡን ለመያዝ እየሞከረች በምትገኝበት በደቡብ ማሪዮፖል ከተማ ደግሞ ከባድ ውጊያ እየተካሄደ መሆኑን ነው የብሪታንያው የመከላከያ ሚኒስቴር አክሎ የገለጸው። ይህ በዚህ እንዳለ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የሩሲያ ፕሬዚደንት ቭላዲሚር ፑቲን ከስልጣን መገልበጥ የባይደን አስተዳደር ፖሊሲ አይደለም ሲሉ አጥብቀው አስገንዝበዋል። ብሊንከን ትናንት እሁድ የተናገሩት ፕሬዚደንት ጆ ባይደን ፖላንድ፣ ዋርሶ ላይ ባደረጉት ንግግር ፑቲን ስልጣን ላይ ሊቆዩ አይችሉም ማለታቸውን ተከትሎ ነው። ፕሬዚደንቱና ዋይት ሀውስ ትናንት ማታ በግልጽ የተናገሩት ፕሬዚደንት ፑቲን ዩክሬን ላይም ይሁን የትም ጦርነት ለመክፈትም ሆነ ጥቃት ለማድረስ አቅሙ ሊኖራቸው እንደማይገባ ነው ያሉት። ብሊንከን ደጋግመን እንዳልነው በሩሲያም ይሁን በማናቸውም ሌላ ቦታ መንግስት የመቀየር ስትራቴጂ የለንም ብለዋል። የክሬምሊን ቃል አቀባይ ድሚትሪ ፔስኮቭ ለሮይተርስ በሰጡት ቃል ይሄ የባይደን ጉዳይ አይደለም፣ የሩሲያም ፕሬዝደንት የመረጣቸው የሩሲያ ህዝብ ነው ብለዋል። በመጽሄት ክፍለ ጊዜ በሩሲያና ዩክሬን ጦርነት ወቅታዊ ሁናቴ ዙሪያ ዝርዝር የያዘ ዘገባ ይቀርባል። በተዛመደ ዜና ትናንት እሁድ በዚህ በዋሽንግተን በመቶዎች የተቆጠሩ ሰዎች ተሰብስበው በሩሲያ ለተወረረችው ለዩክሬን ድጋፋቸውን ገልጸዋል። ዩክሬናዊቱ ኦክሳና ፒዱፋላ በሰጠችው ቃል እንዲህ ብላለች። ከዩክሬን የመጣሁት ከ2006 ጀምሮ ዩናይትድ ስቴትስ ውስጥ ነው የምኖረው። እናቴ እሷ ነች፣ እድለኛ ሆና አምልጣለች። አባቴ ግን እዚያው ነው። ዶክተር ነው። ወታደራዊ ሆስፒታል ውስጥ ነው የሚሰራው። ቁስለኛ ወታደሮችን ያክማል። ዩክሬናውያን አላስፈላጊ በሆነ ጦርነት እየተሰቃዩ ነው። ድምፄን ለማሰማት ነው የመጣሁት። አክላም በአንድነታችን መጽናት አለብን፣ አለም አቀፉ ማህበረሰብ እየረዳ ነው፣ ነገር ግን በቂ አይደለም ብላለች። ከትናንትና በስቲያ ቅዳሜ ናይጄሪያዋ ካዱና ክፍለ ሀገር የአውሮፕላን ጣቢያን ሁለት መቶ ታጣቂዎች ወርረው አንድ ባለስልጣን መግደላቸውን ተከትሎ በርካታ የሀገሪቱ ዜጎችና የጸጥታ ጉዳይ አዋቂዎች ሀገሪቱን አሸባሪዎች ሊያፈርሷት ነው የሚል ስጋት እያሰሙ ናቸው። ከዚህ ቀደም ብሎም በክፍለ ሀገሯ በተደጋጋሚ በደረሱ ጥቃቶች በርካታ ሰዎች ተገድለዋል። የቅዳሜው ጥቃት በተፈጸመበት ሰዓት የሀገሪቱ ፕሬዚደንትና የገዢው ፓርቲያቸው ዋና ዋና ባለስልጣናት ዋና ከተማዋ አቡጃ ውስጥ ብዙ ሺህ ሰዎች የተገኙበት ጉባኤ በማስተናገድ ላይ ስለነበሩ ጉዳዩ ነቀፌታ አስከትሎባቸዋል ተብሏል። እንደ አውሮፓውያን አቆጣጠር ከ2013 ጀምሮ የእርስ በርስ ጦርነት የሚካሄድባት የማዕከላዊ አፍሪካ ሪፐብሊክ የሰላም ድርድር ያለ ተጨባጭ ውጤት አብቅተዋል። ዛሬ የተጀመረው የሰላም ድርድር ላይ አንድም አማጺ ቡድን አልተጋበዘም። ተቃዋሚዎችም አንገኝም ብለዋል። እንደ አውሮፓውያን አቆጣጠር በ2020 መጨረሻ በአወዛጋቢ መንገድ በድጋሚ የተመረጡት ፕሬዚደንቱ ፎስቲን ቱዋዴራ ሪፐብሊካዊ የእርቀ ሰላም ውይይት ተብሎ የተሰየመው ንግግር ይካሄዳል ብለው ማስታወቃቸው ይታወሳል። ከዚያም ተከትሎ ነው በድንገት በዚሁ በመጋቢት ወር ከተቃዋሚዎችና ከሲቪል ማህበረሰብ ጋር ንግግር እንደሚከፈት ያስታወቁት፣ የውይይቱ አጀንዳና ተጨባጭ ግቡ ግን ምን እንደሆነ ግልጽ እንዳልነበረ ተዘግቧል። የአካባቢው ኤክስፐርቶች በበኩላቸው የውይይቱ ዓላማ የድጋፍ እጁን እየሰበሰበ ያለውን ዓለም አቀፉን ማህበረሰብ ለማረጋጋት ነው ብለዋል። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የእስራኤል፣ የዩናይትድ ስቴትስ፣ የተባበሩት የአረብ ኤሚሬቶች፣ የባህሬን፣ የሞሮኮ ና የግብፅ የውጭ ጉዳይ ሚኒስትሮች የመካከለኛው ምስራቅ ትብብርና ግንኙነቶችን ማስፋትን በሚመለከት የተያዙ ጥረቶችን አጉልተው ተናግረዋል። ዛሬ በደቡባዊ እስራኤል በተጠናቀቀው በዚህ ጉባያቸው እስራኤል ከአረብ ሀገሮች ጋር ያላት ግንኙነት እየተሻሻለ መሆኑንም ጠቅሰዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በጋራ ጋዜጣዊ ጉባኤው ላይ ባሰሙት ንግግር ከጥቂት ዓመታት በፊት እንዲህ ያለ ጉባኤ መካሄድ የማይቻል ነገር ነበር ብለዋል። እስራኤል እንደ አውሮፓውያን አቆጣጠር በ2020 ከተባበሩት የአረብ ኤሚሬቶች፣ ከሞሮኮ ና ከባህሬን ጋር ግንኙነት መመስረቷ የሚታወስ ነው። በአፍጋኒስታን የግል የቴሌቪዥን ጣቢያዎች የአሜሪካ ድምፅንና የቢቢሲን የዜና ፕሮግራሞች እንዳያስተላልፉ ታሊባን መከልከሉ ተሰማ። አክራሪ እስላማዊው ቡድን ባለፈው ነሐሴ ወር የመንግሥት ሥልጣን ከያዘ ወዲህ የመናገር ነጻነትን የማፈን እርምጃውን ቀጥሏል። የአሜሪካ ድምፅ ታሊባንን ስለወሰደው እርምጃ ፈጥኖ አውግዟል። የአሜሪካ ድምፅ ዳይሬክተር ዮላንዳ ሎፔዝ ትናንት እሁድ ባወጡት መግለጫ ታሊባን ይህንን አሳዛኝ እርምጃ እንዲቀለብስ እንጠይቃለን ብለው ታሊባን የስርጭት ይዘቶችን ለመገደብ የሚያደርጋቸው ሙከራዎች የአፍጋኒስታን ሕዝብ ከሚገባው ሀሳብን በነጻነት የመግለጽ መብት ጋር በቀጥታ የሚቃረን ነው ብለዋል። መጨረሻም ለየት ባለ ትዕይንት የታጀበው ዘጠና አራተኛው የአካደሚ ሽልማት ስነ ስርዓት ትናንትና ምሽት ሲጠናቀቅ የማሸነፍ ዕድሉ የተመናመነ ተደርጎ የተወሰደውን ኮዳ የተሰኘ ፊልም የምርጥ ሲኒማ አሸናፊ በማድረግ መስማት ለተሳናቸው ወገኖች ውክልና የጎላ አክብሮት ሰጥቷል። በተመሳሳይ ሴቶች በምርጥ የፊልም ዲሬክተር፣ የምርጥ ውርስ ትርጉም የፊልም ታሪክና ምርጥ የፊልም ሙዚቃ ሽልማቶችን ጠራርገው የወሰዱበት ሌላው ልዩ ገጽታው ነበር። መድረክ ላይ የተከሰተው ድንገተኛ ግጭት ደግሞ የሁሉንም ቀልብ የሳበ መነጋገሪያ አድርጎታል። በመጽሔት ክፍለ ጊዜ ዝርዝሩን የያዘ ዘገባ ይቀርብበታል። አድማጮች፣ ለምሽቱ ለዜና የተያዘው ክፍለ ጊዜ በዚሁ አበቃ። ከቀሪዎቹ ዝግጅቶቻችን ጋር አብራችሁን ቆዩ። ቆንጂ ታየን ለዜናዎቹ እናመሰግናለን። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ሰኞ መጋቢት 19 2014 ዓ.ም ዝግጅታችንን ነው ከአሜሪካ ድምፅ እየተከታተላችሁት ያላችሁት። በድጋሚ ለማስታወስ ዝግጅቶቻችንን ከሬዲዮ በቴሌቪዥን፣ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ወይም በፌስቡክ አት ቪኦኤ አምሃሪክ በማለት ስንመልስ በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው የአብይ ርዕስ ዘገባችን እናልፋለን። የኢትዮጵያ መንግስት የሰብአዊ እርዳታ ለማድረስ ሲባል ግጭት በማቆም የተናጠል ተኩስ ማቆም ውሳኔውን ይፋ ቢያደርግም እስካሁን ወደ ትግራይ ክልል የገባ ምንም አይነት እርዳታ እንደሌለ የክልሉ መንግስት አስታወቀ። የኢትዮጵያ መንግስት አስቸኳይ የሰብአዊ አቅርቦቶችን ወደ ትግራይ ክልል ለማድረስ የተናጠል የተኩስ ማቆም ለማድረግ መወሰኑን ሐሙስ መጋቢት 15 2014 ዓ.ም አስታውቆ የነበረ ሲሆን ይህን ተከትሎ የትግራይ ክልል መንግስት ግጭቱን በአስቸኳይ ለማቆም መወሰኑን አስታውቋል። የትግራይ ክልልን በመወከል አስተያየት የሰጡን ፕሮፌሰር ክንዳያ ገብረ ሕይወት ይህ ስምምነት ከተደረገ በኋላ ዛሬን ጨምሮ ባሉት ሶስት ተከታታይ ቀናት ወደ ክልሉ የገባ ምንም አይነት የሰብአዊ ድጋፍ የለም ብለዋል። ሙልጌታ ጽብሃ ነው ያነጋገራቸው። ፕሮፌሰር ክንዳያ ከሚያብራሩበት ይጀምራል። የተኩስ አቅም ስምምነቱም ዋናው ዓላማ የሰብአዊ እገዛ የሚያስፈልጋቸው ወገኖቻችን እንዲደርስ ነው። እንግዲህ እስካሁን የገባ ነገር የለም። ሁኔታች እያጠናን ነው ያለነው። ወደዚህ የተኩስ አቁም ስምምነት ስንገባ የእኛ ጉዳይ ብቻ አልነበረም። በተለይ ዓለም አቀፍ ማህበረሰቡ፣ የተለያዩ ዲፕሎማቲክ ኮሚኒቲው ወደዚህ ደረጃ እንዲደርስ ብዙ ጥረት አድርጓል። ይሄ ባለፈው ሳምንት ያደረገው ስምምነትም ዝም ብሎ የመጣ ስምምነት አይደለም። ብዙ ጊዜ የተሰራበት ስምምነት ነውና እንግዲህ ይህን አንደኛው ሁሉም ወገኖች ቃላቸውን ማክበር አለባቸው ነው። ለምን የሰብአዊ ድጋፍ ተሽከርካሪዎች መግባት አልጀመሩም ለሚለው ጥያቄ ፕሮፌሰር ክንደያ ሲመልሱም የትግራይ ሰራዊት የሚቆጣጠራቸው አካባቢዎች የእርዳታ መኪኖች ስላልደረሱ ማወቅ አልቻልንም ብለው ለምን እንዳልተላኩ መላክና ማሳለፍ የሚገባቸው አካላት ማብራሪያ ሊሰጡበት ይገባል ብለዋል። የእኛ ግዴታ የትግራይ ሰራዊት የሚቆጣጠራቸው አካባቢዎች ሲደርሱ ያው የጸጥታ ሁኔታውን አስጠብቀን እርዳታ የሚያስፈልገው ህዝብ ማድረስ ነው ከዛ በፊት ያለው የሌላኛው አካል ስራ ነው የሚሆነው። የኛ ፍላጎት አሁንም ጦርነት አይደለም። የኛ ፍላጎት አሁን ተኩስ ያቆምንበት ዓላማ እንዲሳካ፣ ከዛ በተጨማሪ ደግሞ ወደ ንጎሽት ሲስፋየር አግሪመንት የምንገባበት ሁኔታም ነው እኛ በዛ በኩል ነው እየተዘጋጀን ያለ ነው እና እንግዲህ ሌላው አካል ይህን ቃል ማክበር አለበት። ከዛ በተጨማሪ ዝም ብሎ ለአጭር ጊዜ የፕሮፓጋንዳ ፍጀታ የሚሆኑ ነገሮች ማቅረብም ትርጉም የለውም። የለበት ምክንያቱም ስንሰማቸው የነበሩ ገና ለገና መኪኖች ከሰመራ ሳይንቀሳቀሱ አደናቀፍ የሚል ዜና መስራት ከዛ በተጨማሪ ደግሞ መንገድ ስላልተሳካ በአውሮፕላን እየላክን ነው ማለት እኛ ከስምምነቱ በኋላ የተጨመረ አዲስ የተፈጠረ ነገር የለምና ኃላፊነት ከሚሰማው አካል የሚሰጡ መግለጫዎች አሉ። ከባለፈው ሐምሌ ወር ጀምሮ በየቀኑ አንድ መቶ የሰብአዊ ድጋፍ የያዙ ተሽከርካሪዎች ወደ ክልሉ መግባት እንዳለባቸው የሰብአዊ ድጋፍ ሰጪ ተቋማት ይገልጻሉ ያሉት ፕሮፌሰር ክንደያ አሁን ባለው ችግር ሲታይ ግን ፍላጎቱ ጨምረዋል ብለዋል። ግጭት በማቆም ሰብአዊ ድጋፍ ለማስገባት የሚለውን ዕቅድ ካልተሳካ ለረዥም ጊዜ ተዘጋግቶ መጠበቅ ስለማይቻል ሌላ አማራጭ እናያለን ብለዋል። ለአሜሪካ ድምፅ ሙልጌታ ጽብሃ መቀለም በሌላ በኩል እርዳታ ወደ ትግራይ ክልል መግባት እንዲችል የህወሀት ታጣቂዎች ከያዟቸው የአፋር ክልል አካባቢዎች ለቀው መውጣት እንዳለባቸው የኢትዮጵያ መንግስት ገልጿል። የመንግስት ኮሚኒኬሽን አገልግሎት ሚኒስትር ዶክተር ለገሰ ቱሉ ለአሜሪካ ድምጽ በሰጡት ማብራሪያ መንግስት ለሰብአዊነት ሲባል ግጭት ለማቆም ከወሰነ በኋላ የህወሀት ታጣቂዎች በኃይል ከያዟቸው የአፋር ክልል አካባቢዎች ለቀው ባለመውጣታቸው እርዳታ ወደ ትግራይ ክልል መሄድ እንዳልቻለ ገልጸዋል ገልጸዋል። በትላንትና ሁለት ህወሀት በያዛቸው የአፋር ክልል ወረዳዎች በአንዱ ውጊያ ሲደረግ እንደ አለም ተናግረዋል። ኬኔዲ አባተ ነው ያነጋገራቸው። ዶክተር ለገሰ ከሚያብራሩበት ይጀምራል። ዞሮ ዞሮ እነሱም ግጭት እናቆማለን ብሎ ነበር አይደለም እና ቀደም ብሎ መንግስት የትኛውም ትንኮሳ እንደማይፈጸም እና የትኛውንም አይነት ግጭት ውስጥ እንደማይገባ አስቀምጧል። በአንጻሩ ደግሞ እነሱ እርዳታው በቀላሉ ወደ ህብረተሰቡ እንዲደርስ እነሱ ከያዟቸው በጉልበት ከያዟቸው የአፋር ክልል ወረዳዎች መውጣት አለበት ብሎ አስቀምቷል እና እስከዛሬ ድረስ ከአምስት ነው ስድስት ወረዳዎች አልወጡም። እንዳሁም ትናንትና ኮኖባ በሚባል ቦታ ጦርነት ነበር፣ ከአፋር ሚሊሻ ጋር ጦርነት ነበር። መውጣትና መንገዱን ክፍት ማድረግ አለባቸው ለህዝቡ ካሰቡ ማለት ነው። ይህን ሳያደርጉ መንግስት ሆን ብሎ ነው የሚለው ትክክል አይደለም። ስለዚህ የመስመሩን የግድ መልቀቅ አለባቸው ማለት ነው እርዳታው እንዲደርስ አዎ። ከነመጋለ እርቢት ይባለ ነበረሃለ አበአላ፣ እነዚህ በእነሱ ቁጥጥር ስር ነው ያሉት። ይሄ ደግሞ በዋናነት እርዳታው የሚሄድበት አስፋልት መንገድ ላይ ነው ያለው። ይህን መልቀቅ አለባቸው። ይህን ሳይለቁ እርዳታ መንግስት አላቀረበም ብሎ ኮምፕሌን ማቅረብ የሚችሉበት ምንም አይነት ግራውንድ የለም፣ ወይም ደግሞ ምንም አይነት ሁኔታ የለም። ስለዚህ እርዳታው ወደ ህብረተሰቡ እንዲደርስ ለህብረተሰቡ የሚያስቡ ከሆነ ከያዟቸው አካባቢዎች በጉልበት ከያዙት መልቀቅ ነው ያለባቸው። አካባቢውን ከግጭት ነጻ ማድረግ አለባቸው። የህወሓት ኃይሎች ከያዟቸው የአፋር ክልል አካባቢዎች ለቀው እንዲወጡ በመንግስት የተቀመጠውን ቅድመ ሁኔታ በተመለከተ እስካሁን ከህወሓት ወገን በይፋ የተሰጠ ምላሽ የለም። ይሁንና አሁን ላይ ለትግራይ ክልል እርዳታ ለማቅረብ በመንግስትና በለጋሽ ድርጅቶች በኩል ያለው የዝግጁነት መጠን ምን ያህል እንደሆነ ላነሳንላቸው ጥያቄ ዶክተር ለገሰ ማብራሪያ ሰጥተዋል። በመንግስት ደረጃ እርዳታው ተዘጋጅቶ ኦልሬዲ እኮ ሀያ ሶስት መኪና ሶስት ለ የነዳጅ እንትን የያዘ ሀያ ደግሞ የእርዳታ እህል የጫነ በጭነት ቆሟል። የተመለሱት ማለት ነው። እርዳታውን ጭነው ሄዶ የነበሩ ከመንገድ የተመለሱ ናቸው። ተጨማሪ ደግሞ ለመጫን ከመጋዘን ለመጫን የሚጠባበቁ ሀያ መኪናዎች ቆመዋል። ትራኮች ማለት ነው። ትላልቅ ትራኮች ሰመራ ከተማ ነው ላይ ነው ያለው ይሄ አርባ ሶስት ነው ቶታል። ስለዚህ መንገዱ ካልተከፈተ እና ግጭቱ ካልቆመ እንዴት ነው እርዳታው ሊሄድ የሚችለው? በቀን አንድ መቶ ትራክ ያስፈልጋል ነው የሚባለው እርዳታ ድርጅቶችም ከዚህ በፊት የሚያነሱት እና ይህንን ለማድረግስ የሚያስችል አቅም አለ ድርጅቶቹ ምን ያክል ዝግጁ ናቸው? ይህ ግብረሰናይ ድርጅቶች መንግስትንም ሆነ ከሌላኛው ወገን የተሰጠው መግለጫ ማዕከል በማድረግ ጉዳዩን በአውንታ እንደተመለከቱ እንደገና በተለይ የአውሮፓ ሕብረት ድጋፍ ለማድረግም ለተለያዩ አካባቢዎች ለአፋርም ለአማራ ክልልም ለትግራይም ለማቅረብ ፍላጎት እንዳላቸው ገልጿል እና ይሄ መንገዱ ተለቆ ሁኔታዎቹ ስሙዝ ሆኖ የሚሄዱ ከሆነ እና ከወደዛ የገባ መኪና ተመልሶ የሚመጣ ከሆነ እርዳታው በቀላሉ የማሄድበት ምክንያት የለም። መንግስት ለሰብአዊነት ሲባል የወሰነው ግጭት የማቆም ውሳኔ ለምን ያህል ጊዜ ይቆያል ለሚለው ጥያቄም የመንግስት ኮሚኒኬሽን አገልግሎት ሚኒስትሩ ዶክተር ለገሰ ቱሉ ምላሽ አላቸው። በመንግስት በኩል የተቀመጠ ጊዜ ገደብ የለም። ህብረተሰቡ ወደ ተለመደው ሰላማዊ ሁኔታ እንዲመጣ ነው መንግስት የሚፈልገው እና በአካባቢው ተረጋግቶ በመጪውም ክረምት ስለሆነ እርሻውን እንዲያርስ ነው መንግስት የሚፈልገው። ከዛ ውጪ የሚደረግ ነገር ካለ እሱ በሂደት ይታያል ማለት ነው። እርዳታ ወደ ትግራይ ክልል እንዲደርስ ለማስቻል በሚል በኢትዮጵያ መንግስትና በህወሀት በኩል ግጭት ለማቆም በተናጠል የተሰጡ መግለጫዎች ዩናይትድ ስቴትስና የተባበሩት መንግስታትን ጨምሮ ከተለያዩ ሀገራትና ተቋማት ድጋፍ ማግኘታቸው ይታወሳል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ የሚተላለፍላችሁን የሰኞ ምሽት ዝግጅታችንን ነው። እስቀደም ሲል የሰማችሁት የአብይ ዘገባችንን ነበር። የትንታኔው መጽሔት ይቀጥላል። በዩናይትድ ስቴትስ ዋሽንግተን ዲሲ እና አካባቢዋ የሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን በአሜሪካና በኢትዮጵያ መካከል ያለውን ግንኙነት የሚያበላሹ ያሏቸውን ኤች አር 6600ና ኤስ 3199 የተሰኙ ረቂቅ ህጎች ተቃውሟቸውን ለመግለጽ ወደ ዩናይትድ ስቴትስ ምክር ቤት መጓዝ የጀመሩት በዋሽንግተን ዲሲ ሰዓት አቆጣጠር ከጠዋቱ ሶስት ሰዓት ላይ ነው። ኢትዮጵያውያንና ትውልደ ኢትዮጵያውያን ባቋቋሙት ጌት ፋክስ የተሰኘ አቋም የተጠራው የተቃውሞ ሰልፍ ኢትዮጵያ አሁን ባለችበት ዘርፈ ብዙ ችግር ላይ የሚጨመር የኢኮኖሚ ማዕቀብ፣ ግጭት ካለባቸው አካባቢዎች ውጭ ያሉ በሚሊየን የሚቆጠሩ ሰዎችንም ለችግር የሚያጋልጥ ነው የሚል መልእክት አስተላልፏል። ከሰልፉ አስተባባሪዎች መካከል አንዱ የሆኑት አቶ ብርሃኑ ቡልቻ ለአሜሪካ ድምጽ እንደገለጹት የኢኮኖሚ ማዕቀብ በአሁኑ ሰዓት በኢትዮጵያ ያሉ ችግሮችን ለማስወገድ የሚካሄዱ ዲፕሎማሲያዊ ጥረቶችን የሚያደናቅፍ ነው ይላሉ። በዚህኛው ጊዜ ሴኔቱ ቦብ ማንዴዝ የሚባለው የኒው ጀርሲው ድራፍት የተደረገ ይሄ መጀመሪያ ያላየ ነው። ከዚህ ወደ ዲሰምበር አካባቢ ኤክስተንድድ ሆኖ ቁጭ ብሎ ነበር። አሁን እንደገና ወጥቷል። ሰው እኛ የምንለው ከይሄ ቢል ብዙ ሂደቶች አሁን ባለፉት ሶስትና አራት ወራት ብዙ ለውጦች አሉ። የአሜሪካን ስቴት ዲፓርትመንትም አፕሮቹን የመለወጥ ነገር አለ። ዲፕሎማሲ በጣም ጥሩ ለውጥ እያመጣ ነው ያ ያለ ይህንን የሚያደናቅፍ ሳንክሽን ለኢትዮጵያ አይጠቅምም፣ ለአሜሪካን ፖሊሲ አይጠቅምም። ወይዘሮ አስቴር ታዬ በዛሬው ተቃውሞ ሲሳተፉ ያገኘ ናቸው። የዋሽንግተን ዲሲ እና አካባቢዋ ነዋሪ ናቸው። ይሄ ትክክል ያልሆነ ነገር ነው። ምክንያቱም በኢትዮጵያ ላይ በጣም ብዙ ጉዳት የሚያደርስና በእዚህም አሜሪካን ሀገር ላለ ነው ለዘመዶቻችንም ሆነ ለማንኛውም ለኢትዮጵያ ሕዝብ እርዳታ እንዳናድርግ የሚያቀበን ስለሆነ ይህንን በመቃወም ነው። ምክንያቱም ኢትዮጵያ ሀገራችን በአሁኑ ጊዜ ማንኛውም እርዳታ ያስፈልጋታል። ከኛ በየካቲት ወር የአሜሪካ ህግ አውጪ ምክር ቤት የውጭ ጉዳይ ቋሚ ኮሚቴ አይቶ አስተያየት እንዲሰጥበት የተመራው ኤችአር 6600 እና በነገ ዕለት በዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ምስክሮችን ለማዳመጥ ቀጠሮ የተያዘለት ኤስ3199 ረቂቅ ህጎች በኢትዮጵያ ሰላም፣ ዲሞክራሲና መረጋጋት ለማስፈን በሚል ርዕስ በአሜሪካ ሴናተሮች አቅራቢነት የቀረቡ ናቸው። ህጎቹን በመቃወም ትውልደ ኢትዮጵያውያን ለህግ አውጪዎች በስልክና በደብዳቤ አቤቱታቸውን እንዲያሰሙ እንዲሁም በየክፍለ ግዛቱ ኮሚቴ ተዋቅሮ ከህግ አውጪዎች ጋር ውይይት በማካሄድ ላይ የሚገኘውና በዛሬ ዕለት የተካሄደው የተቃውሞ ሰልፍ ተካፋይ የሆነው የኢትዮጵያና የአሜሪካን ህዝብ ጉዳዮች ኮሚቴ ሊቀመንበር አቶ መስፍን ተገኔ በበኩላቸው የአንድን ሀገር የውስጥ ጉዳይ በውጭ ሀገር ህግና አቅም ለማስወሰን ተፈልጎ እንደተደረገ ህግ ነው የምናየው ሲሉ ተቃውሟቸውን ገልጸዋል። የተለያዩ ነገሮች ውስጡ አሉ። ግን ደ ባጠቃላይ ስታይ የኢትዮጵያ ህዝብ ሆነ የኢትዮጵያ መንግስት በአሜሪካን ኮንግረስ እና በአሜሪካን ፕሬዚደንት ትዕዛዝ ለሚቀጥለው አስር ዓመት እንዲተዳደር ይሆናል። በዚህ ህግ ላይ የምናወጣውን ነገር ትፈጽማላችሁ። እንዴት እንደፈጸማችሁና የአፈጻጸም ሁኔታችሁን ደግሞ ለአሜሪካን ኮንግሬስ ታስታውቃላችሁ። እንደዛ ሁኔ እንደዛ እያየን ማድረግ የምንፈልገውን ከተቀበል ነው። ይህን ሳንክሽንም ሳንክሽንም ሆነ እንደዚሁ አንዳንድ አዋጁ የሚላቸውን ነገሮች እናነሳቸ እናነሳላችኋለን ካልተቀበልን ደግሞ እያጠበቅ ነው እንሄዳለን እና ይህንን ነው የምናደርገው ነው የሚለው ህጉ በአጠቃላይ ይሄ ነው በሌላ በኩል በጉዳዩ ላይ የአሜሪካ ድምጽ ያነጋገራቸው በደቡብ ካሮላይና የሕክምና ዩኒቨርሲቲ መምህርና ጸጥታና ፍትሕ ለትግራይ በተሰኘው ተቋም ምክትል ፕሬዚዳንት የሆኑት ዶክተር ሙልጌታ ገብረ እግዚአብሔር ረቂቅ ሕጎቹ ለኢትዮጵያ እንደ ቅጣት ሳይሆን ሰላምና ዲሞክራሲን ለማስፈን እንዲሁም ለችግሮች ተጠያቂ የሆኑ ግለሰቦችን ለፍርድ ለማቅረብ እንደሚወሰድ መፍትሄ ተደርጎ ሊታይ ይገባል በማለት ተናግረዋል። ሁለት ዓመት ሊሆነው ትንሽ እየቀረው ነው። አስራ ስድስት ወራት አልፎታል። ለምሳሌ በትግራይ ያለው ጦርነት ብዙ ሀይሎችን ያስገባ ጦርነት ነው። እሱ እንዴት ይቁም? በየአካባቢው የምናያቸው ግጭቶች በቤኒሻንጉል ጉሙዝ በዩ በአፋር በዩ በአማራ ክልል በዩ በኦስቴርን ኦሮሚያ በዩ፣ ይህ ሁሉ ግጭት እንዴት ሆኖ ይቁም? እንዴት አድርጎ ሰው መተንፈሻ አግኝቶ ወደ ስራው ይግባ የሚለው ጥያቄ ነው ሊመልስ ይሞክረው እና ለዛ የሚሆን የተመቻቸ ሁኔታ እንዲፈጠር የአሜሪካ መንግስት አስገዳጅ የሆኑ ህጎችን እያወጣ ነው እና አይ ቲንክ የኢትዮጵያ ሕዝብ ይህን ሲያየው ይህን ሲመለከተው በጥሩ ጎኑ ቢያየውና ኢትዮጵያ ሕዝብ ራሱ ሊያደረገው የሚገባው የነበረውን ስራ ለማቀላጠፍና ወደፊት ለመውሰድ የመጣ ህግ ነው ብሎ ቢደግፈው ጥሩ ይመስለኛል። የዛሬው ተቃውሞ አስተባባሪ የሆኑት አቶ ብርሃኑ በዚህ አይስማሙም። በዓለም ላይ ባየ ነው፣ የትኛውም አሜሪካ ኢኮኖሚክ ሳንክሽን አድርጋ ዲሞክራሲና ፒስ የመቶበት የሚያውቅ የለም። ስለዚህ ኢትዮጵያ የተለየቻ ሀገር አለችም። ኢትዮጵያ ላይ ቢሆን እንደነ ሲሪያ፣ እንደነ የመን፣ እንደነ ሊቢያ ህዝቡን ዳሃኑ ማራቆት፣ የኑሮ ውድነት ከፍ ማድረግ። ስፔሻሊ ደግሞ በሴኪሪቲ ላይ ኢትዮጵያ አሁን እገዛ ያስፈልጋታል። ምክንያቱም አሁን አንቺ ያልሻቸውን ተሮሪስት አክቲቪቲዎች ብዙ አሉ። ያንን የምታስተካክዩ ኢትዮጵያ ሴኪሪቲዋን በጣም ስታጠናክር ነው። እና ይሄ ሴኪሪቲ ኤምባርጎ አሁን የሴኪሪቲ ሳንክሽን ቢደረግባት ኢትዮጵያ ያባብሰዋል እንጂ አይቀንሰውም። አቶ መስፍንም በኢትዮጵያ ውስጥ ያሉትን ችግሮች የኢትዮጵያ መንግስት ከህዝብ ጋር በመሆን ግልጽ በሆነ መንገድ እንዲፈታ እንዲያደርግ ግፊት ማድረግ የተሻለ ውጤት ነው ይላሉ። የኢኮኖሚክ ሳንክሽን ማድረግ ይችላሉ። የኮቪድን እና እንዲሁ አንዳንድ ቤዚክ የሆነ ነገር ላይ ካልሆነ በስተቀር የኢትዮጵያን የኢኮኖሚ መዋቅር ማቆም ይችላል። ምንም አይነት የአይኤምኤፍ እርዳታ ሆነ ብድር ወይም ከአለም አቀፍ ህዝብ ጋር ያለው ኢንስቲቱሽንስ ጋር ያለውን ማንኛውንም የኢኮኖሚክ ግንኙነት ሁሉ ማቆም የሚችል ህግ ነው። ከዛም አልፎ ደግሞ የመናገር የሰብአዊ መብት ግዴታ ላይ የሚያደርግ ሶሻል ሚዲያን ይህንን እነሱ ዲፋይን ያደረጉትን የሰላም እንቅስቃሴ ተቃወመ ብለው የሚያስቡትን ሰው ሙሉ ከሚዲያው ጀምሮ እስከ ግለሰቦች ድረስ ማዕቀብ ማድረግ ይችላሉ። በዩናይትድ ስቴትስ የህግ መወሰኛ ምክር ቤት የውጭ ግንኙነት ኮሚቴ ሊቀመንበር በሆኑት ሴናተር ሮበርት ሜንዴዝ የቀረበው ኤስ 3199 የተሰኘው ረቂቅ ህግ ዙሪያ የኮሚቴው አባሎች ለመወያየትና ምስክሮችን ለማዳመጥ በነገው ዕለት ቀጠሮ ተይዟል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። ዩናይትድ ስቴትስ የህግ አውጪና የህግ አስፈጻሚ ምክር ቤቶች የቀረቡትን ኤች አር 6600 ና ኤስ 3199 የተሰኙ ረቂቅ ህጎች የተቃወሙ ኢትዮጵያውያንና ትውልደ ኢትዮጵያውያን ዛሬ በዋሽንግተን ዲሲ ያካሄዱትን የተቃውሞ ሰልፍ አስመልክቶ የተሰናዳውን ዘገባ ነበር የተከታተላችሁት። ወደ ተከታዩ ዘገባችን ስናልፍ ደግሞ በ12ኛ ክፍል ብሔራዊ መልቀቂያ ፈተና ውጤት አሰጣጥ ላይ ቅሬታ ያላቸው ተማሪዎች ትላንት ለተቃውሞ አደባባይ ቢወጡም አብዛኛ ቹ በከተማ የጸጥታ ኃይሎች መበተናቸውን የአማራ ተማሪዎች ማህበር ገለጸ። ማህበሩ ሰባት አመራሮቹ ታስረውበት እንደነበር ገልጾ ከግማሽ ቀን በኋላ ሁሉም መለቀቃቸውን የማህበሩ ጽሕፈት ቤት ኃላፊ ተናግረዋል። አስቴር ምስጋናው ዝርዝሩን ይዛለች። የ2013 14 ዓ.ም ብሔራዊ መልቀቂያ ፈተናት ቅሬታቸውን ይዘው በተለያዩ የአማራ ክልል ከተሞች ለተቃውሞ ሰልፍ አደባባይ ወጥተው የነበሩ ተማሪዎች በሁለት ከተሞች ብቻ ሲሳካላቸው በሌሎች ከተሞች በጸጥታ ኃይሎች መከልከላቸውን ገለጹ። የአማራ ተማሪዎች ማህበር ጸሐፊ ተማሪ አራገው ያለው ተፈጥሯል ያለውን ያስረዳል። ውጤቱ ትክክል አልታረመም፣ ተማሪዎችን ያማከለ አይደለም። በጦርነት ቀጠና የነበረ አካባቢ ነበረ አካባቢው ያንን ሁሉ ያገናዘብ አይደለም እና ከዛሬ በፊት የነበሩ አመታት በፐርሰንት ሲሰላ ደግሞ በጣም እጅግ የወረደ ነው እና በዚህ አመት አስራ ሰባት ፐርሰንት ነው እንግዲህ፣ ከዚህ በፊት ሀምሳ አምስት ፐርሰንት እና ከዚያ በላይ ነበር። በዚህ አመት ግን አስራ ሰባት ፐርሰንት ነው። እንደ የወርዳ ከተባለ ራሱ አርባ አምስት እና ከዚያ በላይ ነው ሊሆን የሚችለው በአንድም በሌላንቸ ተፈጥሮ አልቪባ ከዚህ ከዚህ አንጻር ተነስተን ፈተናው ችግር እንዳለበት ችግሩ ደግሞ መስተካከል እንዳለበት ነው። አጀንዳችን ይሄ ነበረ። ይህን የተነሳ ክልሉ ደግሞ ሰላማዊ ሰልፉን ለማካሄድ ምቹ ሁኔታ የለም፣ ጥያቄውን እኛ እየጠየቅነው ነው፣ እኛ መፍትሄ እናመጣለን፣ ስለዚህ እናንተ ሰላማዊ ሰልፍ አታደርጉም በሚል ነው። ደብረ ማርቆስ ሙከራ፣ ባህር ዳር እንደዚሁ የተጀመረ አሪፍ የነበረ፣ ጎንደር ሳይጀመር በጠዋት የተሰናከለ ደብረ ብርሃን ንደራያ፣ ቆቦና ሸዋረቢት አካባቢ ደግሞ በደንብ በሚባል ደረጃ የተሳካ በሚባል ደረጃ ነው ያለ የተደረገው። አጠቃላይ የማህበሩ አስቦት የነበረው በሁሉም የክልሉ አካባቢዎች ነበር ለማድረግ የነበረው ለመንግስት ግን አሳውቀናል። ማሳውቅ ነው የሚጠበቀው እና አሳውቀናል። ሰልፍ እናካሄዳለን አስፈላጊውን ትብብር እንድታደርጉልን ብለን አስገብተናል አስገብዘናል። አንድ ፈቅድም ሳይሆን ያሉት ኃላፊነት አንወስድም ነው እያሉ የነበረው። ወደፊት በሌሎች የአማራጭ ትግሎች በሌላም በሌላም አማራጭ ስልሽ በሰላማዊ ማለት ነው የምናደርገው ጫና ነው። ከእነሱ ጋርም ዳይሬክት የሆነ ውይይት የሚያመቻችው ከሆነ እኛም ለማመቻችን ጥረት እናደርጋለን። ሰብሳቢውን ነው እንደ ዘባዳር የነበረው ሰብሳቢውን ነው። ከዛ ውጭ ያለው ሂሳብ ሹሙን ባህር እዚያ ጎንደር ነበር እሱን ታስሮት አንድ ቀን ባልሞላ ሰዓት ወዲያው ነው የበጡት በሰባት ማለት ነው። ሁሉም አሁን ተለቀዋል ተለቀዋል። በስራ ላይ በትምህርት ላይ ናቸው። ሁሉም በፈተና ውጤት አሰጣጥ ላይ ተማሪዎች፣ ወላጆች፣ የአማራ ክልል ትምህርት ቢሮ፣ በአማራ ክልል የሚገኙ ዩኒቨርሲቲዎች ፎረም እና ሌሎች መንግስታዊ ያልሆኑ ተቋማት አመራሮች በተለያየ መንገድ ለፈተናዎች ኤጀንሲ ቅሬታቸውን ሲያቀርቡ ቆይተዋል። እነዚህን ቅሬታዎች አሰባስቦ የያዘ ኮሚቴ ወደ አዲስ አበባ አምርቶ አቤቱታዎችን ለፈተናዎች ኤጀንሲ አቅርቧል። ከነዚህ ተከታታይ ቅሬታዎች በኋላ የተቃውሞ ሰልፍ የተወጣበትን ምክንያት ተማሪ ያራገው ሲያስረዳ ለመንግስት ለራሱ አቅም ለመሆን ነው፣ ለሚጠይቀው አካል አንድ አቅም ለመሆን ነው ሀሳባችን ምናልባት እንኳን መንግስት ገብቶ ባያሳካው ባይደረግ ማለት ነው። ከዚያ አንጻር ነው እንግዲህ አንድ አቅም ለመሆኑ ሁለተኛ ደግሞ እነሱ ባያስፈጽሙት ማህበሩም የተማሪ ማህበር ስለሆነ ለተማሪዎች ለመቆርቆር ስለሆነ የተማሪዎች ድምፅ ለማሰማት ነው እና የበኩል ለመወጣት በሚል ነው ያወሰር ነው ማለት ነው። በተለያየ መንገድ የሚቀርቡትን ቅሬታዎች በማጣራት ላይ የሚገኘው የኢትዮጵያ እንባ ጠባቂ ተቋም ዋና እንባ ጠባቂ ዶክተር እንዳለ ኃይሌ የፈተናዎች ኤጀንሲ የተዝረከረከ አሰራር ተከትሏል፣ ለቅሬታ አቅራቢዎችም የዲሞክራሲያዊ ምላሽ ሰጥቷል ካሉ በኋላ በቀጣይም ኤጀንሲው የዜጎ ህጎችን ቅሬታ በአግባቡ የማይመልስ ከሆነ ጉዳዩን ወደ ህዝብ ተወካዮች ምክር ቤት እንደሚወስዱት ገልጸው ነበር። ከቅሬታ ጋር ተያይዞ በኦንላይን የሚቀርቡ አቤታዎች አሉ። ኤጀንሲውም ወደ ሀያ ሺህ አቤታዎች ቀርበውልኝ ለማየት ሞክር ያለው የሚል ምላሽ ሰጥቶናል። ሆኖም ግን ከዚህ ጋር ተያይዞ በኦንላይን የሚሰጠው ተመሳሳይ ምላሽ ነው ለሁሉም እና የሚደርሳቸው መልእክት ቅሬታው ታይቷል፣ የሚስተካከል ወይም የሚለወጥ የለም ይላል እና ይሄ ለሁሉም አይነት ኬዞች ተመሳሳይ ምላሽ መስጠቱ በተገቢው መንገድ የተማሪዎችን አቤትሳ ኤጀንሲው እያየ ነው ወይ የሚለው ነገር ትንሽ ጥርጣሬ ውስጥ ያስገባናል። አቤት ባዮቹ የተሰጣቸው ምላሽ አጥጋቢ ነው ብለው አቤትሳቸው እስካልተወ ጊዜ ድረስ እኛ እነሱን ሆነን ነው የምንጭሮ በልዩ ሪፖርት ለህዝብ ተወካዮች ምክር ቤት ማቅረብ ነው እና ጉዳዩን ምክር ቤቱ አይቶ እሱም በልባት መስጠት ሊፈጠር እንዲችል ወይም እሱ ጣልቃ ሊገባ የሚችልበት ሁኔታ እንዲፈጠር በሪፖርት ለሕዝብ ተወካዮች ምክር ቤት እናቀርባለን። ስለዚህ የእነሱ መብት በማስከበር ምኘት እስከሚገባ ንርቀት ድረስ እንሄዳለን። ይሄ የግለሰብ ጉዳይ አይደለም፣ የአንድ ተቋም ጉዳይ አይደለም፣ የሀገር ጉዳይ ነው። የፈተናዎች ኤጀንሲ ምክትል ዋና ዳይሬክተር አቶ ተፈራ ፈይሳ ከዚህ ቀደም የመጀመሪያው የተማሪዎች ቅሬታ በተሰማበት ወቅት ከአሜሪካ ድምጽ ጋር በነበራቸው ቆይታ የተማሪዎች የፈተና እርምት ችግር የተፈጠረው በቴክኒክ ምክንያት በሁለተኛው ዙር ፈተና በተቀመጡ ተማሪዎች ላይ ሲሆን ቅሬታ ላቀረቡ ተማሪዎችም ምላሽ ተሰጥቷል ብለው ነበር። የኦንላይን ማመልከቻውን በደንብ ተቀብሎ ዳውንሎድ አድርጎ በስነስርዓት አደራጅቶ ወደ ውጤት መግለጫው የሚልክ ኃይል አለ። የተደራጀ ማለት ነው። አብዛኛው ሰው በኦንላይን ያመለከተው ከኛ እዚህ በአካል የመጣው ከአንድ ሺህ በታች ነው፣ በአካል የመጣው አብዛኛው ሰው ያመለከተው በኦንላይን ነው። ሶስተኛው አማራጭ ደግሞ ኦንላይንም አክሰስ የሌለው በዛ በወረዳ እና በዞን በኩል ለእኛ እንዲደርስ ማለት ነው። እንግዲህ የቀረበው በኦንላይንም በአካልም ከሀያ ሺህ በላይ ነው ይታያል። ምላሹም በዛው በኦንላይን ነው የተሰጠው ማለት ነው። ሆኖም በአማራ ክልል የሚገኙ ከግለሰብ እስከ ተቋማት በተለያዩ ጊዜያት ቅሬታቸውን በተለያየ መንገድ ማቅረብ የቀጠሉ ሲሆን የትምህርት ሚኒስቴርም ሆነ ሀገር አቀፍ ፈተናዎች ምዘና ኤጀንሲ በተከታታይ ለቀረቡለት ቅሬታዎች እስካሁን የወሰዱት እርምጃ የለም። ለአሜሪካ I'll በተከታዩ ዘገባችን የምናልፈው ወደ ሶማሌ ክልል ይሆናል። በሶማሌ ክልል የበልግ ዝናብ በከፊል መዝነብ መጀመሩን ክልሉ አስታውቋል። ሆኖም ዝናቡ ያስከተለው ቅዝቃዜን መቋቋሚያ ያቃታቸው እንስሳት እየሞቱ መሆናቸው ተገልጿል። ክልሉ በቂ ዝናብ ዘንቦ የእንስሳቱ ግጦሽ ወደ ቀድሞ ይዞታው እስኪመለስ አስፈላጊውን ድጋፍ ማድረጌን እቀጥላለሁ ብሏል። አዲስ ቸኮል ተጨማሪ አለው። ያለፉት የክረምትና የበልግ ወቅት ዝናብ ባለመዝነቡ በሶማሌ ክልል የተከሰተው ድርቅ ማብቃት ሊጀምር እንደሚችል ፍንጭ የሚሰጥ ዝናብ መዝነብ መጀመሩን የሶማሌ ክልል አስታወቀ። የክልሉ የመንግስት ኮሚኒኬሽን ጉዳዮች ቢሮ ኃላፊ አቶ አብድርቃድር ረሺድ ለአሜሪካ ድምፅ እንዳስታወቁት በክልሉ በሚገኙ አንዳንድ ወረዳዎች የበልግ ዝናብ መዝነብ ጀምረዋል። ሙሉ ለሙሉ ክልሉ ላይ ዝናቡ ባይዘንብም፣ በከፊል የተለያዩ ወረዳዎች፣ ዞኖች ዝናብ ዘንበዋል። ያ ዝናብ አካባቢውን አቀዝቅዘዋል ጥሩ ይፎይታም ሰጥተዋል። ያው ዝናብ ጀምሯል ለማለት ይቻላል። ዝናቡ በሁሉንም ዞኖች ዘንቧል። ወደ ወረዳዎች ስንሄድ አንዳንድ ያልዘነበ ወረዳዎች አሉ። ግን በአጠቃላይ ሁሉንም ዞኖች በአማካኝ ሁለት ቀን ነው የዘነበው። ሶስትም ያገኙ ሊኖሩ ይችላሉ። አንድም ቀን የዘነበ አለ። ትንሽ ትንሽ እንደ ሻውሪ ሬይን የዘነበ አለ። ስለዚህ በአማካኝ ሁለት ቀን ነው የዘነበው። ዝናብ ትንሽ ዛሬና ትላንትና ያለኝ መረጃ ትንሽ ዝናቡ ቆመዋል። ያው ይዘንባል የምልም መስማለን አላህ የሚስጠን ብለን። እንደ አቶ አብዱልቃድር ረሽድ ገለጻ ድርቁን ተከትሎ የሚጥለው ዝናብ ግን ለበርካታ እንስሳት ሞት መንስኤ ነው ብለዋል። ይህ እንደሚከሰት አስቀድሞ ስለሚታወቀ የእንስሳቱን አቅም የሚገነ በመኖ አቅርቦት ላይ ትኩረት ተሰጥቶ እየተሰራ ነው ብለዋል። አቶ አብዱ ቀድር ምንድን ነው ዝናብ ሲጀምር የእንስሳቶቹ አቅም ይቀንሳል። በጣም የከሳ እንስሳት ዝናብ ሲዘንብበት እያደረገን ነገር ይበርዳቸዋል። ሆዳቸው ውስጥም በቂ ምግብ ስለሌለ ዝናቡን የመቋቋም አቅማቸው ትንሽ ደካማ ነው እና እንስሳቶች እየሞቱ ይገኛሉ። ፋፈን አካባቢ አሁን በአንድ ቦታ ስምንት መቶ ፍየሎች ሞተዋል። እኛም እንስሳቶቹን ለመታደግ መኖ ያለማቋረጥ እያደልን እንገኛለን። አሁን አዳዲስ የሚጫኑ የእንስሳት መኖዎቹ ከአዳማ እየተጫሉ ይገኛሉ። በመንግስት አቋም ወስደን መኖ እያከፋፈልን በአስራ አንድ ዞኖች የእንስሳት መኖ ቅጠላቅጠል እስኪበቅል ድረስ የግድ እኛ ሳሩን የማደል ሁኔታው እንቀጥላለን ማለት ነው። የበልግ ወቅት ገብቶ በቂ ዝናብ መጣልና የእንስሳት መኖ መብቀል ሲጀምርም የክልሉ መንግስት የድርቅ ተጎጂዎችን መልሶ ማቋቋም ላይ ትኩረት እንደሚሰጡ አቶ አብዱቃድረ ሽ ተናግረዋል። ማህበረሰቡ ዝናብ ዘንቦ ራሳቸውን እስኪያገግሙ ድረስ መልሶ ማቋቋም ስራ ጎን ለጎን እየሰራን እንገኛለን። መልሶ ማቋቋም ማለት ምንድን ነው? የራሳቸው ምርት እስኪያዘጋጁ ድረስ እንደዚሁም በድርቅ የተጎዱ ማህበረሰብ ምግብ እና ምግብ ነክ ነገሮችን እያደልን ይቀጥላለን እስከ ዝናቡ ማለት ነው። ሌላውም በየአካባቢያቸው መሰረተ ልማት ውሃ፣ ጤና የጤና ችግር እንዳይመጣ ለምን ከሳኒቴሽን ጋር የተያያዘ ከሃይጂን ጋር የተያያዘ በዝናብ ወቅት ሊፈጠሩ የሚችሉ በሽታዎች ቅድመ ዝግጅት በማድረግ ሁሉንም ዞኖች ላይ ቅድመ ማስጠንቀቂያ ስራዎች እየተሰሩ ነው። በጤና በኩል በዘንድሮ ድርቅ ተጎጂ ከነበሩ አካባቢዎች ሌላኛው የኦሮሚያ ክልሉ ቦረና ዞንም ዝናብ ማግኘት እንደጀመረ ከአካባቢ ደረሱ መረጃዎች ያመለክታሉ። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። ቀጣዩ ዘገባችን ደግሞ የሩሲያና የዩክሬንን ወቅታዊ ሁኔታ ያስቃኘናል። ሩሲያ ያለምንም በቂ ምክንያት አጎራባቿን የዩክሬን ላይ የከፈተችው ጦርነት አምስት ሳምንት ሞላው። ዛሬ አስር ሚሊዮን በላይ የሚቆጠሩ ዩክሬናውያን በሀገር ውስጥና ከሀገር ውጭ ተፈናቅለዋል። ምንም እንኳን ክሬምሊን ውጊያው በምስራቃዊ የሀገሪቱ ክፍል ላይ ብቻ ያተኮረ መሆኑን ቢገልጽም ሩሲያ መላውን ዩክሬን መደብደቧን ቀጥላለች። ፕሬዚዳንት ባይደን በአውሮፓ ጉዟቸው የሩሲያው ፕሬዚዳንት ቭላድሚር ፑቲን ስልጣን ላይ መቆየት አይችሉም ብለው ተናግረዋል። ይሁን እንጂ የዩናይትድ ስቴትስ ባለስልጣናት ወደ ኋላ ላይ በሰጡት ማብራሪያ ዋሽንግተን የአገዛዝ ለውጥ እየፈለገች አለመሆኑን ገልጸዋል። አራሽ አረብ ሳዲን ያደረሰንን ዘገባ ደረጀ ደስታ ያቀርበዋል። ሩሲያ በጎረቤቷ ዩክሬን ላይ ጦርነት ከከፈተች ሁለተኛ ወሯን እያስቆጠረች ነው። በደቡባዊ ዩክሬን ከሚገኘው የጥቁር ባህር አቅጣጫ የሳልቮ ካሊበር ክሩዝ ሚሳይል ተተኩሷል። የሩሲያ መከላከያ ባለስልጣናት መሳሪያው የተተኮሰው የዩክሬን ጦር መሰረተ ልማት ወደ ሆነው ይዞታ መሆኑን ይገልጻል። የዩክሬን ለቪቭ ከተማ እሳት አደጋ ሰራተኞች በሩሲያው ሚሳይል በተመታው ግምጃ ቤት የተነሳውን እሳት ለማጥፋት ደፋ ቀና ይላሉ። በሚቀጥለው ቀን ሰዎች በለቪቭ ከተማ በሚገኘው ሆሊ ዮክራይስት በተሰኘው ቤተ ክርስቲያን ለጸሎት ተሰብስበዋል። ፕሬዚደንት ባይደን ባለፈው ቅዳሜ በፖላንድ መዲና ዋርሶ ላደረጉት ንግግር የሩሲያው የዩክሬን ወረራ ትኩረት የተሰጠው ዋነኛው ርዕሰ ጉዳይ ነበር። ዩክሬን መቼም ቢሆን በሩሲያ ድላ አትሆንም። ምክንያቱም ነጻ ሰዎች በጨለማና ተስፋ በሌለው ሁኔታ ውስጥ መኖር አይፈልጉም። ለወደፊቱ በዲሞክራሲ መርሆች ላይ የቆመ በነጻነት ክብርና ጨዋነት ላይ የተመሠረተ የተለየ ብሩህ ጊዜ ይኑረናል። እንደው ስለ እግዚአብሔር ስልጣን ላይ መቆየት የለበትም። የፕሬዝደንቱ ንግግር በአራቱ ቀን የአውሮፓ ጉብኝታቸውን ሲያጠናቅቁ የሰማንያ ሁለተኛው የአየር ወለድ ክፍለ ጦርና በፖላንድ የዩክሬን ስደተኞችን በጎበኙበት ወቅት ያሰሙት ነበር። ዋይት ሀውስ ፕሬዝደንት ባይደን ከርዕሱ ውጪ በመውጣት የሰጡት አስተያየት ዩናይትድ ስቴትስ በሞስኮ የአገዛዝ ለውጥ እንዲኖር የምትፈልግ መሆኑን አያመለክትም ብለዋል። ሌሎች የዩናይትድ ስቴትስ ባለስልጣናትም ትናንት እሁድ በሰጡት አስተያየት ይህ የዋሽንግተን ፖሊሲ አካል አለመሆኑን ገልጸዋል። ትናንት እሁድ ስቴት ኦፍ ዘ ዩኒየን በተሰኘው የሲኤንኤን ሳምንታዊ የቴሌቪዥን ፕሮግራም ላይ ሪፐብሊካኑ ሴኔተር ጀምስ ሪች ፕሬዝደንቱ በንግግራቸው ማብቂያ ላይ ከጽሑፋቸው ውጭ በመውጣት የሰጡት አስተያየት ያልተፈለገ ነው ብለውታል። ስለሚፈጥረውም ችግር ይህም ተናግረዋል ሁልጊዜ ይህን ነገር ባነሳ ጊዜ ወይም ባይደን እንደተናገሩት ፖሊሲው የአገዛዝ ለውጥ በሚሆንበት ጊዜ በጣም ትልቅ ችግር ይፈጥራል። ይህ አስተዳደር ችግሩ እንዳይባባስ የቻለውን ሁሉ አድርገዋል። ይሁን እንጂ ችግሩን ለማባባስ ደግሞ የስርዓት ለውጥ እንዲደረግ ጥሪ ከማድረግ የከፋ ነገር ልታደርግ አትችልም። ሌሎችም ደግሞ ባይደን በንግግራቸው መጨረሻ ስለ ፑቲን የተናገሩት ነገር ዋነኛውን ትኩረት መውሰድ አይገባውም ይላሉ። ትናንት እሁድ በኤቢሲ ቴሌቪዥን ላይ የተናገሩት የቀድሞ የሲአይኤ ዳይሬክተር ና ጡረተኛው ጀኔራል ዴቪድ ፐትሪያስ ናቸው። ዋናው ነገር ከንግግሩ ጥቂት ቃላት መምዘዝ ሳይሆን ኔቶን ማጠናከር በሚቻልበት ላይ ማተኮር ያስፈልጋል ብለዋል። ሁሉም ሰው በአንድ ግብ ላይ ማተኮር አለበት። ዩክሬን ብቃት ያላት በፋይናንስ የተረጋጋች የግዛት አንድነቷን መልሶ የሚያስጠብቅ በመላው አውሮፓ ሰላም የሚያሰፍን የፖለቲካ መፍትሄ እስኪገኝላት ድረስ በደንብ መቋቋምና መመከት ይኖርባታል። ሩሲያ ድብደባዋን የቀጠለች ሲሆን ከኪቭ ወጣ ብለው በሚገኘው አካባቢ ከወደሙ ቤቶች ከሚነሳው እሳት ላይ ወደ ላይ የሚወጣው ጭስ ከሰማዩ ይታያል። የዩክሬን ምክትል ጠቅላይ ሚኒስትር ኦልጋ ስቲፋንሽኒያ ትናንት እሁድ በኤብሲ ቴሌቪዥን ላይ ቀርበው አገራቸው ምን እንደምትፈልግ ሲናገሩ ይህን ብለዋል። ሁሉም ሰው በአንድ ግብ ላይ ማተኮር አለበት። ዩክሬን ብቃት ያላትና በፋይናንስ የተረጋጋች እንድትሆን የግዛት አንድነቷን መልሶ የሚያስጠብቅ በመላ አውሮፓ ሰላምን የሚያሰፍን የፖለቲካ መፍትሄ እስኪገኝ ድረስ በደንብ መቋቋም ይኖርባታል። የዩክሬን ፕሬዝደንት ቮሎዲሚር ዘሌንስኪ አገራቸው ታንክ የጦር ተሽከርካሪዎችና ጀቶች እንዲሰጧት የቀረበውን ጥያቄ በድጋሚ አስተጋብተዋል። የሩሲያን ወረራ ናዚዎች ከ80 ዓመት በፊት ካደረጉት ወረራ ጋር አመሳስለውታል። አያይዘውም ማንም ምሕረት አያደርግላቸውም ብለዋል። እያዳመጣችሁት ያላችሁት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት የቪኦኤ ቻናል ኤንኤስኤስ 12 ላይ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ነው። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ላይ በቀጥታ እየተላለፍን እንገኛለን። በትዊተር ሃሽታግ ቪኦኤ አምሃሪክ በማለት ልትከተሉን ትችላላችሁ። ኢንስታግራምና ዩቲዩብም ላይ አለን። እንዲሁም በፕሮግራማችን ላይ አስተያየት ወይም ጥቆማ ካላችሁ የተዘዋዋሪውን የስልክ መስመራችንን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት በመጠቀም በውስጥ መስመር 14 አስተያየታችሁን በተቀረጸው ድምፅ መመሪያ መሰረት ማኖር ትችላላችሁ። ወይም ደግሞ በኢሜል አድራሻችን ሆርን አት ቪኦኤ ኒውስ ዶት ኮም ልትልኩልን ትችላላችሁ። እያስተናገድኳችሁ ያላችሁት ስመኝሽ የቆየነኝ። የመጀመሪያውን አጋማሽ ዝግጅታችንን አጠናቀን ወደ ሁለተኛው አጋማሽ ከመሄዳችን በፊት ቁጣና ሽልማት ያስተናገደው የትላንት የኦስካር ሽልማት በተመለከተ ወደ ተሰናዳ ዘገባ ወስዳችኋለሁ። የጥበብ ስራዎች ዘጠና አራተኛ አካዳሚ ሽልማት ምሽቱ በደመቀ ደግሞም ብዙዎችን ባስደነገጠና ባስገረመ አጋጣሚ ትላንትና ምሽት ተከናውኗል። ሁለት አይን ያስፈጠጡ አይምሮን የናጡ አጋጣሚዎች በአንድ የኦስካር መድረክ ተከናውኗል። ለሁለተኛነት የተጠበቀው ኮዳ ወይም መስማት የተሳናቸው አዋቂዎች ልጅ ፊልም ምርጥ ፊልም ተብሎ ባልተጠበቀ ሁኔታ ኦስካርን ሲጎናጸፍ፣ በሌላ በኩል ገናና በብዙዎች ተወዳጁ ዊል ስሚዝ ከእርሱ ባልተናነሰ ሁኔታ የሚከበረውን የመድረክ ቧልተኛ ተዋናይ ክሪስ ሮክን መድረክ ላይ ወጥቶ በጥፊ መጥቶታል። ለየት ባለ ትዕይንት የታጀበው ይህ ዘጠና አራተኛው የአካዳሚ ሽልማት ስነ ስርዓት ሲጠናቀቅም የማሸነፍ እድሉ የተመናመነ ተደርጎ የተወሰደው ኮዳ የተሰኘ ምርጥ የፊልም ሲኒማ አሸናፊ በማድረግ መስማት ለተሳናቸው ወገኖች ውክልና የጎላ አክብሮ ሰጥቷል። በተመሳሳይ ሴቶች በምርጥ የፊልም ዳይሬክተር፣ የምርጥ ውርስ ትርጉም የፊልም ታሪክና ምርጥ የፊልም ሙዚቃ ሽልማቶችን ጠራርገው የወሰዱበት ሌላው ልዩ ገጽታው ሲሆን መድረክ ላይ የተከሰተው ድንገተኛ ሁኔታ ደግሞ የሁሉንም ቀልብ የሳበ መነጋገር ያድርጎታል። አሉላ ከበደ የአሜሪካ ድምጿ ፐኔሎፕ ፓሉና ጄሰን ጎድማን ያጠናቀሯቸውን ዘገባዎች ጨምቆ እንደሚከተል ያቀርበዋል። እንደ ዕድሜ ጠገቡ ዳዊትና ጎልያድ ታሪክ ሁሉ ለአሸናፊነት የመብቃት ዕድሉ የተመናመነ ተደርገው የተወሰደው እና ለውድድሩን በታጨበት ወቅት ሶስት ድምፆች ብቻ ያገኘው ኮዳ የተሰኘው ልብ የሚነካ ፊልም በከፍተኛ ድምፅ ይመሩት የነበሩትን በሙሉ አሸንፎ የአመቱ ምርጥ ሲኒማ ለመሆን በቅቷል። በሌላ በኩል ደግሞ የብዙዎች ምርጫ በመሆን አስራ ሁለት ድምፆችን በማግኘት ለበርካታ ሽልማቶች የታጨው ዘ ፓወር ኦፍ ዘ ዶግ የተሰኘው ስነ ልቦናዊ ድራማ ለአመቱ ምርጥ ዳይሬክተር በተካሄደው ውድድር በማሸነፍ አንድ ሽልማት ብቻ ይዞ ለመሄድ በቅቷል። መስማት የተሳናቸውን የማህበረሰብ አባላት ሕይወት የሚያንጸባርቀውና ስለ እነርሱም የተሻለ ግንዛቤ ለመፍጠር አግዟል የተባለው ኮዳ የተመልካች ልብ ለመግዛትም ታድለዋል። ፊልሙ መስማት የተሳናቸውን ቤተሰቦቿን ከተቀረው ማህበረሰብ ጋር እንዲግባቡ የማድረግና የንግድ ስራቸውም እንዲቀጥል በምታግዘው ሩቢ የተባለች ገጸ ባህሪ ዙሪያ ያጠነጠነ ፊልም ነው። መዘመር የምትወደው ሩቢ የሙዚቃ ጥበብ ለመቅሰም ኮሌጅ የመሄድ ህልምም አላት። ያ ህልሟ ታዲያ በኮዳ ፊልም እንደሚታየው ለቤተሰቧ ካላት ፍቅርና ቤተሰቧን ለመርዳት ከተቀበለችው ኃላፊነት ጋር ሲጋጭባት ይታያል። ኮዳ የአካዳሚውን መራጮች የተለየ ትኩረት ለመሳቡና ከፍተኛ ተቀባይነት ለማግኘት የቻለበትም አንዱ ምክንያት መስማት የተሳናቸውን የማህበረሰብ አባላት በሲኒማ ዓለም እንዲወከሉ ያደረገ አይነተኛ ፊልም በመሆኑ ነው። ሌላው ለየት ያለ ሁኔታ ደግሞ መስማት የተሳናት ተዋናይ ማርሊ ማትሊን ችልድረን ኦፍ ለሰር ጋድ በተሰኘው ፊልም ባሳየችው ድንቃጫወት የአመቱ የመቱ ምርጥ ኮከብ ተዋናይ በመሆን የኦስካር ተሸላሚ ለመሆን ከበቃችበት እንደ አውሮፓውያን የዘመን አቆጣጠር ከ1986 ወዲህ በዚህ ኮዳ በተሰኘው ፊልም ላይ ረዳት መሪ ተዋናዊ ሆኖ የተጫወተው ትሮይ ኮጹር በፊልሙ ባሳየው ብቃት በማሸነፍ መስማት የተሳነው ለኦስካር ሽልማት ሲበቃ በታሪክ ሁለተኛ ለመሆን የቻለበት ልዩ ሁኔታ ነው። ትሮይ ሽልማቱን በተቀበለበት ወቅትም ባሰማው ንግግር ሽልማቱን ከፍ በማድረግ መስማት የተሳናቸው ማኅበረሰብ አባላትን በሙሉ የሚወክል ነው ሲል አወድሷል። ኮዳን የሰራችው የፊልም ሰሪና ደራሲዋ ሲያን ሄደርም በበኩሏ ለምርጥ የውርስ ትርጉም የፊልም ድርሰት ጸሐፊነት የተዘጋጀውን ሽልማት ወስዳለች። ኒውዚላንዳዊቱ ፊልም ሰሪ ጄን ካምፒዮን በበኩሏ ዘ ፓወር ኦፍ ዘ ዶግ ለተሰኘው ፊልሟ የአመቱን ምርጥ ዲሬክተርነት ሽልማት በመቀበል ከክሎዊ ዣውና ከካትሪን ቢገሎ ቀጥላ የምርጥ ዳይሬክተርነቱን መንበር በመቆናጠጥ በኦስካር ታሪክ ሶስተኛዋ ሴት ዳይሬክተር ሆናለች። የድንቆቹን የሜዳ ቴኒስ ኮከቦች ቬኒስና ሴረና ዊሊያምስን አባት የታታሪውንና እውቁን የቴኒስ አሰልጣኝ ሪቻርድ ዊሊያምስን ገጸ ባህሪ በመላበስ ኪንግ ሪቻርድ በተሰኘው ስፖርታዊ ክንውን በታየበት ድራማ ላይ ባሳየው ብቃት የመጀመሪያው የሆነውን የአካዳሚ ሽልማቱን በምርጥ ተዋናዮች ዘርፍ በተደረገ ውድድር ያሸነፈው እውቁ ፊልም ተዋናይ ዊል ስሚት ነው። ሽልማቱን በተቀበለበት ወቅት ባሰማውም ንግግር እንባውን እያዘራ ሪቻርድ ዊሊያምስን የቤተሰቡ ብርቱ ተሟጋጅ ሲል አወድሶታል። ዊል ስሚት ከሽልማቱ ባላነሰ ምናልባትም ይበልጥ አይረሴ ሆኖ ያለፈው የመድረኩ አጋፋሪ፣ የኩምክናው ሰው ክሪስ ራክ ባለቤቱን ያንቋሸሸበት ቀልድ በተናገረበት ወቅት በቀጥታ ወደ መድረኩ በማምራት ክሪስ ራክን በጥፌ የተማታበት ድርጊቱ ነው። አያይዞም ታዲያ ለተናገረው ጸያፍ የተቀላቀለበት የንዴት ስድቡና ለድርጊቱ አካዳሚውንና እጩዎቹን በሙሉ ይቅርታ ጠይቋል። ስለ ዊል ስሚዝ ባለቤት ጄዳ ስሚት የተባለውም ቀልድ በአካዳሚው ሽልማቶች ታሪክ በጣም አስደንጋጭ ከሆኑ ቀልዶችና አጋጣሚዎች አንዱ ሆኖ አልፏል። በተከታይ የምናልፈው ወደ ሳምንታዊው የስፖርት መሰናዷችን ነው። ኤርትራዊው ብስክሌተኛ ቢንያም ግርማይ የጄኔት ዊቬልገም የመጀመሪያው አፍሪካዊ አሸናፊ ሆኗል። ሀምሳ አንደኛው የኢትዮጵያ አትሌቲክስ ሻምፒዮናም ዛሬ በሐዋሳ ተጀምሯል። ጣሊያን በሰሜን መቅዶኒያ ተሸንፋ ለሁለተኛ ተከታታይ ጊዜ ከዓለም ዋንጫ ውጭ ሆናለች። እነዚህና ሌሎች የስፖርት ወሬዎች የተካተቱበትን ሳምንታዊ የስፖርት መሰናዷችንን ኬኔዲ አባተ እንደሚከተለው አዘጋጅቶታል። ሀምሳ አንደኛው የኢትዮጵያ አትሌቲክስ ሻምፒዮና በሐዋሳ ኢንተርናሽናል ስታዲየም በዛሬው ዕለት መካሄድ ጀምሯል። ጠዋት በመክፈቻው በሴቶች የአሎሎ ውርወራ በተካሄደ የፍጻሜ ውድድር ዙርጋ ኡስማን ከመከላከያ አንደኛ፣ መርሃዊት ጸጋዬ ከኢትዮጵያ ንግድ ባንክ ሁለተኛ፣ እንዲሁም አመለ ይበልጣል ከመከላከያ ሶስተኛ ወጥተዋል። በወንዶች ስሉዝን ላይ ደግሞ ክችማን ኡጁሉ ከኢትዮጵያ ኤሌክትሪክ ዶል ማች ከኢትዮጵያ ንግድ ባንክ እና በቀለ ጅሎ ከኦሮሚያ ክልል ከአንደኛ እስከ ሶስተኛ በመውጣት አሸንፈዋል። በጠዋቱ መርሃ ግብር በ800 ሜትር በ400 ሜትር እና በ100 ሜትር የወንዶችና የሴቶች የማጣሪያ ውድድሮች መካሄዳቸውንም የኢትዮጵያ አትሌቲክስ ፌዴሬሽን መረጃ ያመለክታል። በዋናነት ተተኪ አትሌቶችን የማፍራት ዓላማ ያነገበው ሻምፒዮናው በ50 ዓመታት ጉዞው እንደ አትሌት ኃይሌ ገብረሥላሴ፣ ጌጤ ዋሚ፣ ደራርቱ ቱሉ፣ ገዛኸኝ አበራ፣ ቀነኒሳ በቀለ ጥሩነሽ ዲባባ፣ ብርሃኔ አደሬ፣ መሰረት ደፋር፣ ኢብራሂም ጄይላን፣ መሐመድ አማን፣ ገንዘቤ ዲባባና አልማዝ አያና ያሉ በርካታ ስመጥር አትሌቶችን ያስገኘ ውድድር እንደሆነም ከፌዴሬሽኑ የተገኘው መረጃ ያመለክታል። ለአንድ ሳምንት በሚቆየው በዚህ ሻምፒዮና ሰባት ክልሎችን፣ ሁለት የከተማ አስተዳደሮችንና ሀያ አራት ክለቦችን የሚወክሉ ከአንድ ሺህ በላይ አትሌቶች በተለያዩ የአትሌቲክስ ስፖርት አይነቶች ይሳተፋሉ ተብሏል። የኢትዮጵያ ከ ዓመት በታች ሴቶች ብሔራዊ ቡድን በመጨረሻ ማጣሪያው ተሸንፎ ወደ ዓለም ዋንጫ ሳያልፍ ቀረ። በዓለም ዋንጫ ማጣሪያ አስደናቂ ጉዞ ሲያደርግ የነበረው የኢትዮጵያ ከ ዓመት በታች ብሔራዊ ቡድን በመጨረሻ ዙር የደርሶ መልስ ጨዋታዎች ተሸንፎ ከዓለም ዋንጫ ተሳትፎ ውጭ ሆኗል። በኮስታሪካ አስተናጋጅነት በሚካሄደው ቀጣዩ የዓለም ዋንጫ ለመሳተፍ ለመጨረሻ ዙር ማጣሪያ ደርሶ የነበረው ብሔራዊ ቡድኑ ከሁለት ሳምንታት በፊት በአዲስ አበባ የጋናቸውን አስተናግዶ 3 ለ0 መሸነፉ ይታወሳል። ትናንት እሁድ መጋቢት 18 ደግሞ የመልስ ጨዋታውን በጋና አድርጎ ሁለት ለአንድ በመሸነፍ በድምር የአምስት ለአንድ ውጤት ወደ አለም ዋንጫው ሳያልፍ ቀርቷል። የሁለቱ ቡድኖች የትናንቱ የመልስ ጨዋታ በጋና ስፖርትስ ስታዲየም የተደረገ ሲሆን ለጋና በሁለተኛውና በ25ኛው ደቂቃ ሳላማቱ አብዱላሂ ለኢትዮጵያ ደግሞ በ29ኛው ደቂቃ ላይ መሳይ ተመስገን በመጀመሪያው አጋማሽ ባስቆጠሯቸው ጎሎች ጨዋታው በጋና አሸናፊነት ሁለት ለአንድ መጠናቀቁን የኢትዮጵያ እግር ኳስ ፌዴሬሽን ሽን መረጃ ያመለክታል። በአጠቃላይ በድምር ውጤት ጋና አምስት ለአንድ በማሸነፍ ለቀጣዩ የኮስታሪካ ከ20 ዓመት በታች የሴቶች የዓለም ዋንጫ ስታልፍ፣ የሚደነቅ ጉዞ ስታደርግ የነበረችው ኢትዮጵያ ደግሞ በማጣሪያው የመጨረሻ ዙር ተሸንፋ ተሰናብታለች። ኤርትራዊው ብስክሌተኛ ቢንያም ግርማይ የጄንት ዊቨልገም የመጀመሪያው አፍሪካዊ አሸናፊ ሆነ። የ21 ዓመቱ ቢንያም ግርማይ ትናንት በቤልጅየም በተካሄደው ታዋቂው የጄንት ዊቨልገም የብስክሌት ውድድር በማሸነፍ የመጀመሪያው አፍሪካዊ በመሆን ታሪክ ሰርቷል። 249 ኪሎ ሜትር የሚሆነውን የአንድ ቀን ውድድር በመርታት በታሪኩ ትልቁን ድል ያስመዘገበው ቢንያም ውድድሩ ሊጠናቀቅ 24 ኪሎ ሜትር ሲቀረው ወደፊት ወጥተው እስከ መጨረሻው ከፊት ሲመሩ ከነበሩ አራት ብስክሌተኞች መካከል አንዱ ነበር። በስተመጨረሻም ውድድሩ ሊጠናቀቅ 250 ሜትር ሲቀረው ከኋላ አፈትልኮ በመውጣት ብርቱን ፉክክር በአንደኝነት ማጠናቀቅ ችሏል። ቢኒያም ውድድሩን ለማጠናቀቅ አምስት ሰዓት ከ37 ደቂቃ ከ57 ሰከንድ ፈጅቶበታል። ይህን ውድድር በማሸነፍ ለአፍሪካ ታሪክ የሰራው ቢኒያም ከድሉ በኋላ በሰጠው አስተያየት ውጤቱ የማይታመንና ያልጠበቀው መሆኑን ገልጾ እዚህ የመጣውት ባለቀ ደቂቃ ሲሆን በብስክሌት ውድድር ታሪክ ሰርቻለሁ ብሏል። ለአፍሪካ ብስክሌትና ለመላው አፍሪካውያን ብስክሌተኞች እንኳን ደስ አላችሁ ሲልም ደስታውን ገልጿል። በውድድሩ ከቢኒያም ጋር ተናንቆ የገባው ፈረንሳዊው ክሪስቶፈር ላፖርቴ ለጥቂት ተቀድሞ ሁለተኛ ሲወጣ የቤልጅየሙ ድሪስ ቫንጌስቴል የሀገሩን ልጅ ጃስፐር ስቱይቨንን አስከትሎ በመግባት ውድድሩን በሶስተኝነት አጠናቋል። በሴቶቹ ምድብ ጣሊያናዊቷ የዓለም ሻምፒዮን ኤልሳ ባልሳሞ በአንደኝነት ስታሸንፍ ኔዘርላንዳዊቷ ማሪያን ቮስና ሌላኛዋ ጣሊያናዊት ማሪያ ጂውሊያ ሚዲያ ተከታዮቹን ደረጃዎች ይዘው ጨርሰዋል። በመጨረሻም ጣሊያን በሰሜን መቄዶኒያ ተሸንፋ ከዓለም ዋንጫ ውጭ ሆነች። ለኳታሩ የዓለም ዋንጫ የሚደረጉ የጥሎ ማለፍ ጨዋታዎች በተለያዩ አህጉራት የቀጠሉ ሲሆን በእግር ኳሱ ስማቸው በቀዳሚነት ከሚነሳ ሀገራት መካከል አንዷ የሆነችው ጣሊያን ባልተገመተ መልኩ በሰሜን መቄዶኒያ ተሸንፋ ከዓለም ዋንጫ ተሳትፎ ውጭ ሆናለች። የማይታመነው ሽንፈት ሐሙስ ዕለት በዚያው በጣሊያን ፓሌርሞ ነው የተከሰተው። 32 አስደናቂ ለግብ የቀረቡ ኳሶችን የሞከረችው ጣሊያን አራት ሙከራ ብቻ ባደረገችው ሰሜን መቄዶኒያ መሸነፍ ግዶ ኖባታል። አሌክሳንደር ትራጭ ትራይኮቭስኪ በመጨረሻው ሰዓት ያስቆጠራት የጨዋታው ብቸኛ ጎል ከዘጠኝ ወራት በፊት የአውሮፓ ዋንጫን ያነሳችውን ጣሊያንን ከኳታር አስቀርታለች። የብሔራዊ ቡድኑ አንጋፋ ተጫዋች ጆርጂዮ ቼሊኒ ራሱን ጨምሮ የቡድን አጋሮቹን ተበላሽተናል፣ ደግሞም ተሰባብረናል ሲል ስሜቱን ገልጿል። አሁን ስለ ሽንፈታችን ማውራት ከባድ ነው፣ ትልቅ ጉድጓድ ሆኖ ይቀራል ሲልም አክሏል። በ2018ቱ የሩሲያ የዓለም ዋንጫም ያልተሳተፈችው ጣሊያን በዚህም እንደ ጎርጎሮሳውያኑ ከ9 1958 ወዲህ ለመጀመሪያ ጊዜ ከትልቁ የእግር ኳስ ውድድር መድረክ ለመራቅ ተገዳለች። ለአራት ጊዜ የዓለም ሻምፒዮና መሆን የቻለችው ጣሊያን አሁን ደግሞ ለሁለተኛ ተከታታይ ጊዜ ከመድረኩ መራቅ ግድ ሆኖባታል። ባለፈው ሐምሌ ወር በተካሄደው ዩሮ 2020 ሀገራቸውን ለድል ያበቁት የጣሊያን ብሔራዊ ቡድን አሰልጣኝ ሮቤርቶ ማንቺኒ በዓለም ዋንጫ የምድብ ማጣሪያ የበላይነቱን ለስዊዘርላንድ አሳልፈው መስጠታቸው አሁን ዋጋ አስከፍሏቸዋል። ማንቺኒ በሰጡት አስተያየት በዚህ ክረምት ታላቅ ደስታን አጣጥም ያለው ዛሬ ደግሞ ትልቁ ተስፋ አስቆራጭ ቀን ነው ብለዋል። ከዓለም 67ተኛ ደረጃ ላይ የምትገኘው ሰሜን ሜቄዶኒያ ከጣሊያን በ61 ደረጃዎች ታንሳለች። ሀገሪቱ ወደ ዓለም ዋንጫው ለማለፍ ቱርክን 3 ለ1 ካሸነፈችው ፖርቹጋል ጋር የጥሎ ማለፍ የፍጻሜ ጨዋታዋን በነገው ልታደርጋለች። በሌላ ጨዋታ ደግሞ ቼክ ሪፐብሊክን ያሸነፈችው ስዊድን ሩሲያ በመታገዷ ምክንያት በቀጥታ ለፍጻሜው የጥሎ ማለፍ ጨዋታ ካለፈችው ከፖላንድ ጋር ትገናኛል ትገኛለች ሌላዋ በኳታር አውሮፓን የመወከል ዕድል ያላት ዌልስ ደግሞ የጥሎ ማለፍ ጨዋታቸው የተራዘመውን የስኮትላንድ እና ዩክሬን አሸናፊ ለመቅጠም በመጠባበቅ ላይ ናት። ከሰሜን አሜሪካ ደግሞ ካናዳ ከ36 ዓመታት በኋላ ለመጀመሪያ ጊዜ ለኳታሩ የዓለም ዋንጫ ማለፏን ስታረጋግጥ፣ ዩናይትድ ስቴትስ እና ሜክሲኮ ለማለፍ ከጫፍ ደርሰዋል። ለዛሬ የመረጥናቸው ስፖርታዊ መረጃዎቻችን እነዚህ ናቸው። ለአሜሪካ ድምፅ ኬኔዲ አባተ አዲስ አበባ። አድማጮች ፕሮግራማችንን ወደ ማጠቃለሉ ተቃርበናል። ከመሰናበታችን በፊት ግን ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። ዩናይትድ ስቴትስ የቀድሞ የናይሮቢ ገዢ የነበሩት ማይክ ሶንኮ ጉቦንና መጠቃቀምን ጨምሮ በሙስና ውስጥ በነበራቸው ጉልህ ተሳትፎ ተጠያቂ አድርጋ በጥፋተኝነት ፈርጃቸዋለች። የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ በሰጡት መግለጫ ሶንኮ ያልተገባ ጥቅም ለማግኘት ሲሉ ለወዳጆቻቸው የመንግስት ኮንትራክት አሳልፈው ሰጥተዋል ብለዋል። ይህ ድርጊታቸው የህግ የበላይነትና የኬንያ ህዝብ በአገሪቱ የዴሞክራቲክና ህዝባዊ ተቋማት ላይ ያለውን አመኔታ የጣሰ ነው ብለዋል። የሶንኮ የቅርብ ቤተሰቦች ባለቤታቸውን ፕራይሞር ሙቪናን እና ልጃቸው ሳንኮን ጨምሮ ተጠያቂ አድርጓቸዋል። ስለሆነም ውሳኔው በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የውጭ ኦፕሬሽንና ተዛማ ፕሮግራሞችና ጥቅማ ጥቅማጥቅሞች ድንጋጌ 7031 እዝባር ሲ መሰረት ሶንኮና የቅርብ ቤተሰባቸው ወደ ዩናይትድ ስቴትስ መግባት የማይችሉ አድርጓቸዋል። በቅርቡ የወጣው የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የሰብአዊ መብቶች ሪፖርት እንዳመለከተው በኬንያ በሁሉም የመንግስት እርከኖች ሙስና ትልቁ ጥፋት ሆነዋል። ማይክ ሶንኮ እንደ ኤሮፓ አቆጣጠር በ2019 በተለያዩ የሙስና ወንጀሎች የተከሰሱ ሲሆን እንደ ኤሮፓ አቆጣጠር በ2020 ከናይሮቢ ገዥነታቸው በፈጸሙት ከባድ የሥነ ምግባር ጉድለትና ስልጣናቸውን አላግባብ በመጠቀም ከኃላፊነታቸው እንዲነሱ ተደርገዋል። እስካሁን ገና ለፍርድ አልቀረቡም። እንደ ዓለም አቀፉ የግልጽነት ተቋም ትራንስፓረንሲ ኢንተርናሽናል ኬንያ ከአንድ መቶ ሰማንያ አገሮች በሙስና 128ኛ ደረጃ ላይ ትገኛለች። ሙሰኞችን ለፍርድ የማቅረብ ሂደቱ አዝጋሚ መሆንና በፍርድ ቤቶች የሚታየው መጓተት ኬንያውያንን አሁንም ተስፋ እንዳስቆረጣቸው ነው። ፕሬዚደንት ጆ ባይደን ሙስናን መቋቋም የዩናይትድ ስቴትስ የውጭ ፖሊሲ መሰረታዊ አካል ሆኖ እንዲካተት አድርገዋል። ዋይት ሀውስ ባወጣው መግለጫ ሙስና የህዝብን እምነት፣ የመንግስትን ለዜጎች አንዳች ነገር የማድረግ አቅም የሚበላና ማህበረሰብን ከውስጥ የሚፈጅ ካንሰር ነው ብሎታል። መግለጫው አያይዞ የማህበራዊ ፖለቲካዊና ኢኮኖሚያዊ መዛባትን ፈጥሮ ማህበረሰብን ጽንፍ ለጽንፍ ይከፋፍላል፣ የንግድ አውድን ዝቅ ያደርጋል፣ የምጣኔ ሀብት ዕድሎችን በመዝጋ ጋት ግጭትን ያባብሳል፣ በመንግስት ላይ እምነት ያሳጣል፣ ብለዋል። እነዚያ ስልጣንን ለግል ጥቅማቸው የሚያውሉት ሰዎች የቁስ ሀብትን ብቻ ሳይሆን የሚሰርቁት የሰውን ክብርና ደህንነትም ይነጥቃሉ። ብለዋል የውጭ ጉዳይ ሚኒስቴር ቃል አቀባይ ኔድ ፕራይስ የቀድሞ የናይሮቢ ገዢ ማይክ ሶንኮና የቅርብ ቤተሰቦቻቸው መፈረጅ ዩናይትድ ስቴትስ በኬንያ ሙስናን ለመዋጋት የሕገ በላይነት ለማስፈንና የዲሞክራሲ ተቋማትን ለማጠንከር የገባቸውን ቃል ተፈጻሚነትና ቁርጠኝነት ያረጋግጣል። በዚች ክልልም ሆነ በመላው ዓለም ያሉ ሙሰኞች ተጠያቂነት እንዲኖር ለማድረግ ያለንን ሁሉ አቅም እንጠቀማለን። ብለዋል